አደይ ተድላ ትባላለች። ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና ና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙል ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ፣ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩትዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች። እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው። ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ልጅን እርጉስ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደግ አለም ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር እና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝ። ምን ታድግ ወይም ደግሞ በነበርኩበት ጊዜ ብዙ መጽሐፍቶች አልነበሩም። ብዙም ሰው ያለምድ አልነበረውም ነው እና እንደው ያለኝን ነገር ነው የተማርኩትን ነገር ባካፍል ብዬ ነው እንግዲህ እዛ ላይ የተለያዩ ሀሳቦችን ማካፈል የጀመርኩት። ጸደይ በዚህም ብቻ ሳትገደብ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ፀሐይ ቀጨኔ፣ የሴቶች ልጆች ማሳደጊያና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንዲያው እንዴት ብለሽ ይህን ነገር ጀመርሹ? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት። እንደ አጋጣሚ ነው። አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ሳይ ኢትዮጵያ የተሰራ ፕሮግራም ነው። አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ እን ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳ እና ከሷ ጋር አብረን ለመስራት ተነጋገርን እንግዲህ ሁላችንም እንደምናውቀው አለም አቀፍ በጉዲፈቻ ልጆችን ማሳደግ በአለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከሁለት ሺህ አስራ ስምንት አመተ ምህረት ጀምሮ ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው ይሄ በሚሆንበት ጊዜ እንግዲህ ምንድን ነው በየቀኑ ነው ወላጅ የሌላቸው ህጻናት ወደ ህጻናት ማሳደጊያ የሚወሰዱት በየቦታው ይገኛሉ ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ ምክንያቱም የማሳደጊያው ያለው ብችን የመያዝ ብቃት እና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ ዓላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደጊያ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ ህፃን የማሟላት ያለው ህፃን ቁጥር እና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ አራት አምስት ህፃናት አንድ ላይ የሚደረጉበት ሁኔታ ያለው አልጋ የለም። እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረብ ሲባል ዋጋም ተመን ወጥቶ ይፈጃው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ እሱ በዛ ልጀምር ብዬ የህፃናት አልጋም ቤድ አስራ ስምንት ያስፈልጋል ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት። ጸደይ፣ ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀብላ ጀምረዋለች። እንግዲህ፣ አሁን ባለው ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች መዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ። ይህንን ሂደትም ሰዎች በሚችሉት መልኩ በኢኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸውን እንዲያደርጉ ታበረታታለች።